ሲያስጠልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ቤ መሰናደው ጀመረ። ብዙ ጊዜ የፈጠራ ስራዎች ስሰራ አባቴ ወይ እናቴ ስራ በሄዱበት ነበረ በሞካክር የነበረው ግን ለእነዚህ ነገሮች ሶሉሽን ፈልጌ ጓደኞቼ ለማጥናት ላይብረሪ ሲሄዱ እኔ ደግሞ የፈጠራ ስራዎች ለመስራት ወደ ላብራቶሪዎች ሄድ ነበረ። ከልጅነቱ ጃንስቶ በፈጠራ ስራዎች ላይ ሲሳተፍ የቆየ ወጣት ይዘዲን ካሚል የምሽቱ እንግዳችን ነው። በዚህ ዙሪያ ዘገባ ይኖረናል። እንዲሁም ደግሞ ሌሎች የስራ ፈጠራ ነክ ዘገባዎችና ጥንቅሮችንም ይዘናል። ኤደን ገረሞ የምሽቱ መሰናዶ በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆኑ አብራችን ታመሹ ዘንድ በአክብሮት እንጋብዛለን። አዳዲስ ነገሮችን የመፍጠር አቅማቸውን ተጠቅመው ለስኬት ከበቁ ወጣቶች መካከል አንዱ ኢዘዲን ካሚል ነው። በታዳጊ ወጣትነቱ ከአመታት ከሰላሳ በላይ የፈጠራ ስራዎችን በማቅረብ ከ አስር በላይ የሀገር ውስጥና ውጭ ሀገር ሽልማቶችን ማግኘት የቻለው ኢዘዲን በአሁኑ ሰዓት ሄክስላብ የተሰኘ ድርጅት መስርቷል። የአዲሱን ድርጅት ህልም ለማወቅ መንገዱንም ለመቃኘት ሀብታሙ ሲዩም ኢዘዲንን በስልክ መስመር ላይ አግኝቶታል። ቆይታቸው በመቀጠል ይቀርባል። በጣም አመሰግናለሁ ኢዘዲን፣ ስላገኘው በጣም ደስ ብሎኛል። በኋላ ጥቂት ዓመታትን ልውሰድህ። በታዳጊ ወጣትነት ዘመንህ በርካታ የፈጠራ ስራዎች አቅርባሃል። ዓለም አቀፍና የሀገር ውስጥ ሽልማቶችንም እንደወሰድክ አስታውስሃለሁ። የተወሰኑትን እስቲ አስታውሰን። ብዙዎች ከዚህ በፊት የሚያውቁኝ የሃርድዌር እና ሶፍትዌር የፈጠራ ስራዎች ላይ ነው። ሰላሳ ሰባት የፈጠራ ስራዎች ሰርቻለሁ። አስራ አራት ሀገር አቀፍ የክቡር ጠቅላይ ሚኒስትሩን ጨምሮ ሀገር አቀፍ እና ሁለት ዓለም አቀፍ ሽልማቶች ከብሪቲሽ ካውንስል እና ዩኤንዲፒ ሽልማቶች ማግኘት ችያለሁ። አራት ዋና ዋና ዘርፎች ላይ ይሰራለሁ። የጤና ዘርፍ ላይ ይሰራለሁ። የሪኒዌብል ኤነርጂ ቴክኖሎጂ ወይ ደግሞ ታዳሽ ኃይልን ላይ ይሰራለሁ። የደህንነት ዘርፍ ላይ ይሰራለሁ። ሌላኛው ደግሞ አይኦቲ ኢንተርኔት ኦፍ ቲንግስ ላይ ይሰራለው። ያው ዘርፎቹ ከጠቀስኩ አይቀር በእነዚህ ዘርፎች ውስጥ ከሰራኋቸው ስራዎች መካከል አራቶቹ ለመጥቀስ ያክል፣ በሪኒዌብል ኢነርጂ ቴክኖሎጂ ዘርፍ በፀሐይና ኤሌክትሪክ ቻርጅ አድርገው የሚሄድ ባለሶስት እግር ተሽከርካሪ ሰርቻለሁ። በሱም በብሪቲሽ ካውንስል የአምስት ሺህ ፓውንድ አሸናፊ ነበር። እንዲሁም ደግሞ በሄልዝ ዘርፍ ኮሮና በተከሰተበት ጊዜ ኮቪድ ብራስሌት ተርች የነበረ ይሄ ኮቪድ ብራስሌት ፊታችን ለመንካት እጃችን ፊታችን ጋር ስናስጠጋ እየጮኸ ፊታችን እንዳንነካ ሪማይንድ የሚያደርገን ቴክኖሎጂ ነው ማለት ነው። ሴፍቲን ሴኪሪቲ ዘርፍ ደግሞ ኤክስፓየር የተባለ የአሜሪካን ኤምባሲ አይኮ ግላብስ እንዲሁም ደግሞ ጃይካ፣ የጃፓን ኢንተርናሽናል ኮርፖሬሽን ባዘጋጁት የፈጠራ ስራ ውድድር ላይ በሀገር አቀፍ ደረጃ ያሸነፉበት ነው እሳት አደጋ ሲነሳ ለአምስት የቤተሰብ አባሎች በያሉበት የሚደውል እና የጮኸ ጎረቤት የሚጠራ ቴክኖሎጂ መስራች ያለው ማለት ነው። ሌላኛው የአውቶሜሽን ዘርፍ ላይ ነው። አውቶሜሽን ኢንተርኔት ኦፍ ቲንግስ ዘርፍ ላይ ኤክስ ዲስተርብ የሚባል ቴክኖሎጂ ሰርቻለሁ። ብዙ ጊዜ ያው ጸጥታ ወደሚያስፈልግበት ቦታ ሲገቡ ስልካቸው ሳይለንት የሚያደርግ ከዛ ሲወጡ ደግሞ ላውድ የሚያደርግ ቴክኖሎጂ መስራት ያለው እንግዲህ የቅርብ ጊዜ ትኩረት ደግሞ ሄክስ ላብ በተሰኘው ተቋምህ ላይ ሆኗል። ይህንን ተቋም ለመመስረት የፈለክበት ምክንያት ምንድን ነው? በምን አይነት ጉዳዮች ላይስ ነው በመንቀሳቀስ ላይ የሚገኘው? የሀገራችን መንግስት ዲጂታል ኢትዮጵያ ሀያ ሀያ አምስት በሚል ትልቅ የዲጂታል ትራንስፎርሜሽን እቅድ ተይዞ እየተሰራ ይገኛል። በተለይም ደግሞ የቴሌብር ፔመንት ኢንተግሬሽኖች እንዲሁም ደግሞ የናሽናል አይዲ ደግሞ መምጣት እነዚህ ሁለት በጣም ትልቅ ኦፖርቹኒቲዎች ናቸው ብዬ አምናለሁ፣ በፋይናንስ ዘርፍ እንዲሁም ደግሞ የናሽናል አይዲው ደግሞ እንደ አጠቃላይ ጄኔራል የሆነ ቢዝነስ ሲሰራ ከደህንነት አይደንቲቲ ከብዙ ነገር አንጻር ትልቅ ኦፖርቹኒቲ ይዘው ነው እነዚህ ሁለት ነገሮች ይዘው እየመጡ ያሉት እና ያው አንዱ የዲጂታል ትራንስፎርሜሽን አካል ለመሆን በተለይ ስሞል ቢዝነሶች ዲጂታል ኤግዚስተንሳቸው የተሻለ እንዲሆን ረገጾች፣ ዌብሳይቶች እንዲኖራቸው እንዲሁም ደግሞ ያለ ወረቀት ስራዎች ማቀላጠፍ እንዲችሉ ስሞል ቢዝነሶች፣ ሚዲየም እና ከፍተኛ ኢንተርፕራይዞች በቴክኖሎጂ ዘርፍ ለመደገፍ በሚል ነው ሄክስ ላብስን ያቋቋም ነው ካቋቋም ነው ወደ ስምንት ወር ይሆናል። በስምንት ወር ውስጥ ግን በጣም ትልቅ አቺቭመንቶች አሉን። ያው ከፐርሰናል ብራንዱ የመጣ ነው ብዬ ነው ማስበው ድርጅቱ ሳይሆን ያው ማስ ሲኦ እና ኦነር ከመሆን አንጻር በደንብ በማስተዋወቅ አንድ መቶ አስር ድረ ገጾች ማበልጸግ ችለናል። በተለያየ ዓለም ውስጥ ላሉ ግለሰቦች እና ድርጅቶች ማለት ነው። በተለይም አሜሪካን፣ ዱባይ፣ ሳውዲ አረቢያ፣ ተርኪ፣ አዘርባጃን እና ኢትዮጵያ ላይ በብዛት ካምፓኒዎች ድረ ገጾች ሰርተናል። ወደ አስራስድስት የሞባይል መተግበሪያ አፕሊኬሽኖች ሰርተናል። በርካታ ደግሞ የስቶክ ማኔጅመንት፣ የሰው ሀብት አስተዳደር፣ ፋይናንስ ማኔጅመንት ሶፍትዌሮች ከዋስትና ጋር ሰርተን ሰጥተናል። እየተጠቀሙበት ነው። አሁን ሌሎችም ሶፍትዌሮች እየሰራን እንገኛለን። ይሄ ይመስላል ሄግስ ላብስ። ከአንተ በፊት የተወሰኑ ወጣቶች ከአንተ በኋላም ደግሞ ሌሎች ወጣቶች የተለያዩ የፈጠራ ስራዎችን እያሳዩ ከማህበረሰቡ ጋር ተዋውቀዋል። ነገር ግን ወደፊት ገፍተው አሁን አንተ ያስመዘገብ ከሆን አይነት ስኬት ማስመዘገብ ሳይችሉ የቀሩ አሉ። ትልቅ አቅም እያላቸው ትልቅ ቦታ ያልደረሱ በርካታ ወጣቶች አሉ። አንተ እዚህ ስፍራ ላይ እንዲደርስ አድርጎኛል የምትለው ልዩ ብልሃት ወይንም ደግሞ የጀርባ ሚስጥሩ ምንድን ነው ብለታስባለ? በጣም ጥሩ ጥያቄ ነው ለሌሎችም ወጣቶች ይጠቅማቸዋል ብዬ አስባለሁ። እኔ የምሰራቸው ስራዎች በቀላል ወደ ተግባር መቀየር ወደ ፋይናንስ መቀየር ላይ የረዱኝ አራት አምስት ዓመት በፊት ነው ሚዲያ ላይ ሞር ራሴን ማስተዋወቅ ስራዎችን፣ አገልግሎቶችን ማስተዋወቅ የጀመርኩት እና በአጭር ጊዜ ውስጥ ወደ ራ መፍጠር መግባት የቻልኩበት ትልቁ ምክንያት ሜንቶር የሚያደርጉኝ ሰዎች በጊዜ መፈለጌና ምን ማድረግ አለብኝ የሚለው ነገር በራሴ መወሰን ሳይሆን ሌሎችንም ጭምር በማማከር መንገዶች መፈላለጌ ነው ብዬ አስባለሁ። ለሌሎች ወጣቶችም የምመክረው ነገር መንገዶች በራሳቸው ብቻ መፈለግ ብቻ ሳይሆን አብዛኛው ጊዜ የተሻለው መንገድ የሚሆን ነው፣ ሌሎች የሄዱበት ተሞክሮ መጠየቅ፣ ብዙ ዓመት በስራው ላይ ልምድ ያላቸው ሰዎች ጋር ቁጭ ብሎ በማውራት እንዴት ይሻላል ብሎ መምከር በጣም የተሻለ ነው ብዬ አስባለሁ። በአጠቃላይ ትልቁ ነገር የሜንቶርሺፕ መፈለግ ነው ብዬ አስባለሁ። አብዛኞቹ ደግሞ ወጣቶች ስራ ለመጀመር በተለይ ሀሳብ ብቻ ካላቸው ገንዘብ ከሌላቸው ስራ ለመጀመር ያው እኛ ሀገር ላይ አልተለመደም፣ ሀሳብ ላይ ኢንቨስት ማድረግ እንደዛም አይነት ባለሀብት ማግኘት በጣም ይከብዳቸዋል። ግን እኔ ሌላኛው ያው ከባዱ ነገር ለወጣቶች ለእኔም ከባዱ የነበረ እና ከሜንቶርሺፑ በተጨማሪ ስራዬን በቀላሉ ወደ ምርት መቀየር ለመቀየር ያስቻለኝ ግራንት ፈልጌ አፕላይ አድርጌ ግራንቶች ማግኘቴ ነው። ለምሳሌ የብሪቲሽ ካውንስሉን የገንዘብ ድግፎችን ኦንላይን ላይ ፈልጌ አፕላይ አድርጌ እነዛን አክሰስ ማድረጌ በቀላሉ ፕራይቬት የሆነ ካምፓኒ ፋውንድ በማድረግ ያለኝን ነገር አውጥቼ ማሳየት መቻሌ ነው ብዬ አስባለሁ። እነሱ እንደዚህ አውጥተው መስራት እንደሚችሉ ካሳዩ፣ ትልቅ አይዲያ ካላቸው ኢንቨስት ሊያደርግላቸው የሚችል ባለሀብት አያጡም። ዋናው ነገር የመስራት አቅማቸው ምን ያክል እንደሆነ በትንሽም ነገር ቢሆን ሰርተው ማሳየት ይጠበቅባቸዋል ብዬ አስባለሁ። አንተም ቀደም ብለህ ጠቃቅሰሃል፣ መንገዶች አልጋ ባልጋ ላይሆኑ ይችላሉ። እጅግ ፈትኖኛል የምትለው አፍታ አለ ወይ? እስካሁን ድረስ ስታስበው ያንን ጊዜ ባላልፈው ኑሮ ዛሬ ላይ ለመድረስ ይከብደኝ ነበር፣ እቸገር ነበር የምትልበት አፍታ ምንድን ነው? እኔ በርካታ ፈታኝ ጊዜዎች አሳልፍ ያለው እነዚህ ነገሮች አቺቭ ሳደርግ በተለየ መጀመሪያዎቹ ሀሳቦች ተጨባጭ ነገር ስቀይር ማለት ነው። እንደ ማንኛውም ወላጅ የኔም ወላጆች እነዚህ ነገሮች በምሰራበት ጊዜ የፈጠራ ስራዎች በምሰራበት ጊዜ አራተኛ አምስት እስከ ዘጠነኛ ክፍል ድረስ ቤት ውስጥ እነዚህ ነገሮች እንድሰራ አይፈለግም ነበረ። ብዙ ጊዜ የፈጠራ ስራዎች ስሰራ አባቴ ወይ እናቴ ስራ በሄዱበት ነበረ ስሞካክር የነበረው። ግን ለእነዚህ ነገሮች ሶሉሽን ፈልጌ ጓደኞቼ ለማጥናት ላይብራሪ ሲሄዱ እኔ ደግሞ የፈጠራ ስራዎች ለመስራት ወደ ላብራቶሪዎች እሄድ ነበረ። ወደ ላብራቶሪዎች ሲሄድ ያው አንዳንዴ ፊዚክ፣ ኬሚስትሪ መምህሮቻችን ጋ ነው ቁልፍ የሚቀመጠው። አንዳንዴ እነሱን አጠቼ ገና ወደ ቤትም የምመለስባቸው ጊዜያቶች ነበሩ። እና ይሄ ነገር ሪል ኢምፓክት ፖዘቲቭ የሆነ ኢምፓክት እንዳለው የምሰራው ነገር ዝም ብሎ ኖርማል ከሆነ ስታፍ የዘለለ ነገር እንደሆነ አቺቭመንቶች ለቤተሰቦች ፕሩቭ ከማድረጌ በፊት በጣም ብዙ ፈተናዎች ነበሩ። ግን ከፍተኛ ፓሽን ስለነበረኝ ችግሮች ሳይ እንደ ችግር ማለፍ ሳይሆን የሆነ ሶሉሽን ለማበጀት ጥረት አደርግ ስለነበረ፣ በዛ ፍቅር የተነሳ እነዛን ነገሮች አልፌ ነገሮች አቺቭ ሳደርግ በተለይ የክቡር ጠቅላይ ሚኒስትሩ ሽልማት ጊዜ አባቴን የአፍሪካ ሕብረት ውስጥ ነበረ፣ እሱን ይዤ ሄጄ፣ ከዛ ጊዜ በኋላ ነው ቤተሰብም ደግፎኝ ራሳቸው የምሰራበት ስፔስ አዘጋጅተው ነገሬን የምሰራቸውን ነገሮችን ሰፖርት ማድረግ የቻሉት ከመለየታችን በፊት። በአሁኑ ጊዜ እንግዲህ ከሰላሳ በላይ ፈጠራዎችን አስመዝግበሃል። ከአስር በላይ ሽልማቶችን ወስደሃል። የራስህን ትልቅ የቴክኖሎጂ ተቋምም ለማቋቋም ይችልሃል። ይዘድን የመጪ ዘመን እቅድህ ምንድን ነው? የእኔ ትልቁ እቅዴ ኢትዮጵያ ላይ ትልቅ ኢኮሜርስ ፕላትፎርም ማበርከት በተለይ ብዙ ጊዜ ፊዚካሊ ወደ ስቶር ሄደን የምንገበያያቸው ነገሮች በመቀነስ በተቻለ መጠን ከትንሽ እስከ ትልቅ ነገሮች ኦንላይን ላይ ሰዎች እንዲገዙ ማድረግ ትልቅ የኢኮሜርስ ፕላትፎርም ለኢትዮጵያም ለአፍሪካም ማበልጸግ ነው። ትልቁ ህልሜ ያ ነው። እጅግ በጣም አመሰግናለሁ። ኢዘዲን ካሚል የፈጠራ ባለሙያ ነህ። በቅርቡ ደግሞ ሄክስላብ የተሰኘ አነስተኛ እንዲሁም ደግሞ መካከለኛ የንግድ ተቋማትን የሚያግዝ ተቋም መስረተሃል። በአድማጮች ስም በእጅጉ አመሰግናለሁ። ያሰብከው ሁሉ እንዲሳካ መኝ ልሃለሁ። መልካም ምሽት ይሁንልህ። እሺ እኔም ስለጋበዛችሁኝ በጣም አመሰግናለሁ።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 አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ መሰናዷችን ይቀጥላል። ከዚሁ የስራ ፈጠራ ርዕሰ ጉዳይ ሳንወጣ ዘዲስረፕተርስ ዴን አዲስ አበባ ውስጥ ያሉ በተለያዩ የስራ ዘርፍ ላይ እየሰሩ የሚገኙ ስራ ፈጣሪ ወጣቶች የመሰረቱት ማህበረሰብ ነው። ወጣቶቹ በሳምንት አንዴ በመሰባሰብ ኤልኤልኤክስ ኢትዮጵያ የተሰኘ ተቋም ባመቻቸላቸው ስፍራ ላይ እየተሰባሰቡ የሚያጋጥሟቸውን ተግዳሮቶችና ልምዶቻቸውንም ይጋራሉ ዲስረፕተርስ ማለት ያለውን የሚለውጥ የሚቀይር በሚል የሚያዝ ሲሆን የስራ ፈጣሪ ማህበረሰቡ በንግዱ ዘርፍ የመረዳዳትና ትስስርን የመፍጠር እንዲሁም ደግሞ ተጽዕኖ መፍጠር የሚችል ማህበረሰብን የመገንባት ህልም ይዞ እየሰራ ይገኛል ከአጋር መስራቾቹ ዶክተር ታምራት ሱልጣን ና አበነዘር ባዬ ጋር ቆይታ አድርጌ ያሰናዳው ዘገባ ተከታዩ መስተናዷችን ነው በየግላቸው ስራ ፈጠራ ላይ የተሰማሩ አምስት ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተዉት አልወደዱም። ይሄ ቡድን ዘዲስረፕተር ስቴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣን እና አቤነዘር ባዩ ይናገራሉ። በቅድሚያ አበነዘር ባዩ መነሻ የነበረው ነገር ምንድን ነው ጋር ማድረግ አልቻለም። ቻይና ስለሆነ በስራ ምክንያት ያለው ከኛ ጋር የነበረው መጀመሪያ የዲስራፕሽን ኮንሰፕት የጠነሰሰው ዮሐንስ ይባላል እና ቻይና እዛ ስራ ቆይቶ በኮቪድ ምክንያት ወደ አዲስ አበባ ያለው በመጣበት ሰዓት እዚህ ቢዝነስ መጀመር አስቦ ነበር። ነገር ግን ኢትዮጵያ ቢዝነስ ለመጀመር ው የተወሰኑ ጊዜያቶች ቆይቶ ለመጣ ማንን ጠየቅ እንዳለበት ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት የተለያዩ ነገሮችን ሊያሳውቀው የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። እንደ ኮሚኒቲም ደግሞ እንደ ማህበረሰብ የተዋቀረ ነገር አልነበረም። ስለዚህ ምንድን ያደረገው ወስ ስ ሆነ ካዋል የሆኑ ነገር ነበር የነበረው ራሚ እስኪ እንገናኝና የቴክ ወይም ደግሞ የቴክኖሎጂ ሴክተር ላይ ያለ ቴክኖሎጂ ሴክተር ላይ ሌሎችም ሴክተሮች ላይ ያለ ሰው ለምንድነው ቡና የጠጣን ሳምንቱን ሙሉ ስ ለመጀመር የሚያስብ የሚያጋጥማቸው ቻሌንጆች ምንድን ናቸው? ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀመረው። ዶክተር ታምራ ሱልጣን ዘ ዲስራፕተርስ ዴን የተሰኘ ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ ዕቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል ዘ ዲስራፕተርስ ዴን ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበትና እና አዲስ ንግድን በመመስረት ላይ ያሉ ትንቻሌዎች አብረን የምንወያይበት ከዚያም አዲስ ንግድ ለመመስረት የሚያስፈልጉን ግብዓቶች እርስ በእርስ በመደጋገፍ የምናገኝበት ማህበረሰቡ እና ማህበረሰቡ በወጣቶች እና በስራ ፈጣሪዎች ከዛም ባሻገር ደግሞ ከቅቅምና አነስተኛ ጀምሮ እንደ አዲስ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና ይሄ ማህበረሰብ የወጣቶቹን ችግር በወጣቶቹ በዚህ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹን በደንብ እናውቃቸዋለን። እንደኛ አይነት ደግሞ ችግሮችን የሚያውቋቸው ደግሞ ደግሞ ስራ መፍጠር፣ አዲስ ንግድ መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚዳሙ አብረን ሆነን በመወያየት በመማማር፣ እርስ በርስ በመደጋገፍ የተቻለምን በመፍጠር ያለውን ምህዳር ለማስፋት ነው የምንጥረው። እዚህ ላይ ነው ፎከስ አድርጎ ሚሰራው። ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዲስረፕተር ስዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህር የሚቀይርና የሚለውጥ አስተሳሰብ ላይ የተመሰረተን ይላል። ከአምስት ዓመት በፊት የራሴን የሆነ የሶፍትዌር ካምፓኒ ለመጀመር አስቤ ከጓደኞቼ ጋር የተወሰነ ከተንቀሳቀስን በኋላ ብዙ ማናቸ ነገሮች ስለነበሩ ብዙ እንዲህ አድርጉ እንዲህ አድርጉ ብሎ የሚመክረን ሰውን ባለመኖሩ ከተወሰነ ጊዜ በኋላ ከስረን ተዘግቷል። ስለዚህ አም ቁጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ተምሄ የተጀመረው ስለዚህ አጀባመሩ በቀዳሚ የተገናኘን ቡና እየጠጣን እናውራለ ቡና እየጠጣን ስለ ቢዝነስ እናውራ ሌላ ቦታ ከሆኑን ስለ ቢዝነስ ብናወራ ይሻላል ተብሎ የተጀመረ። ዲስራፕተር ስም የተሰጠበት ምክንያት አንዱ ስታርታፕ ካራክተሪስቲክስ መካከል በአይነቱ መካከል አንዱ ከዚህ በፊት የተለመደውን ነገር ዲስራፕት የተለመደውን ነገር አይሮ ባልተለመደ ነገር መስራት ኢኖቬሽን ማለት ሱ ስለሆነ ስለዚህ ከዚህ በፊት ይታወቃል። ከዚህ በፊት ኢትዮጵያ የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በርስ ይፎካከላል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማደግ የሚባለውን ነገር አይቻላትም ሊኖር ይችላል እንደዚህ ትልቅ በኮሚኒቲ ደረጃ አይቻላትም እና እስኪ ይሄንን ስታተስኮ እንቀይር እስኪ አብረን አንድ ላይ ተባብረን፣ ከተለያየ ሴክተር ላይ የሚመጣ ሰዎች አንድ ላይ ተባብረን የተሻለ ነገር ለራሳችንም ከዛ ባለፈም ደግሞ ለኮሚኒቲው ፍሬት እናድርግ በሚል ነው። የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል። ከተመሰረተ አሁን ሰባት ነው ሲመሰረት ገና ሶስት ስራ ፈጣሪዎችን ንግድ ወደ ንግዱ መግባት የሚፈልጉ ወጣቶች ብቻ ነበር ያሳትፍ የነበሩ። አሁን ላይ ከሁለት ሺ በላይ ወጣቶችን በማህበራዊ ሚዲያም ከእንደገና ደግሞ በየጊዜው በማዘጋጃቸው መራግብሮች ላይ ማሳተፍ ችለናል። ነው አሁን ላይ ወደ አምስት የሚጠጉ መራግብሮች አሉን። እነዚያም መራግብሮች አንደኛው በየሳምንቱ የምናዘጋጀው ሶፊሚታ ከሱ ሻገር ግን ዲስትራክተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ንዱ አለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱን የቻለ ደግሞ መርሃግብር አለን። አንዳንዶቹ መርሃግብሮች ኦንላይን የምንሰጣቸው፣ አንዳንዶችን ደግሞ በአካል የምንሰጣቸው። እስካሁን አንድ የመርሃግብር አዘጋጀናል፣ ትምህርታዊ የመርሃግብር። ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስራፕተርስ ሚዲያ ላይ ደግሞ ፖድካስቶች በተለይ ደግሞ ወጣቶች ወደ ስራ ለመግባት ወደ ስራ ስፈጠረው አለም ከዛም ደግሞ ወደ ነ አለም ለመግባት በጣም ከሚጉታቸው ምደር አንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾች ቢሉ በአማርኛና ሊረዱት በሚችለው መልክ ተቀይረው አልተሰሩም። እነሱ በአማርኛ ወጣ ሊረዱት በሚችሉት መልክ ཁྱི ཕྱད མི ཁྱི ཕྱི ཕྱི ཕྱི ཕྱི ཕྱི መራ በመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ለናል ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰርና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጭ በዋሽንግተን ዲሲና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው። ዶክተር ታምራት በድጋሚ እየጀመርን ያለ ነው የእኛ ኮሚኒቲ ውስጥ ወደ አራት ሴሽን አካባቢ የኢትዮጵያን ዲያስፖራ ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የእኛ ኮፊ ሚታፕ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝታ አይቀሩ አሁን ላይ ቻይና ከቻይና ውጭ ደግሞ ደም ቅድም እንዳልኩ ማህበረሰቡን ለማስጀመር ይሄንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቱ የሚደግፍበትን ሁኔታ ለማመቻቸት እየሰራን ነው። አበይነ ዘርባዩ ዘዲስረፕተር ስደን ስላለው የነጥብ አያያዝ እና ለየት ያለ የአሰራር ዘዴም እንዲያስረዳል እየተሰራ ያለው አንዱ አንድ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። የፕላትፎርም ምንድን ነው አይዲያው እያንዳንዱ ኮሚኒቲ ላይ እኛ ምንም ዓይነት ገንዘብ አንጠይቅም። ኤቭሪቲንግ እየሰጠን ያለ ነው። ስለዚህ የምናደርገው ነገር ምንድን ነው? እያንዳንዱ ሰው ኮሚትመንቱን ወደ ገንዘብ፣ ወደ ኮይን የመቀየር ሀሳብ ነው። ስለዚህ ቅዳሜ አንድ ሰው ኮፊኔት አኩ ላይ ሲመጣ ወይም ሸና ሰዓቱ ላይ ሲመጣ ፕላትፎርሙ ላይ ሬጅስተር ያደርጋል። ስለዚህ በሚመጣበት ሰዓት አስር ኮይን ከሆነ አስር ኮይን ይሰጠዋል። ነገር ሜንቶርሺፕ የሚፈልግ ከሆነ ኮይን ነው ወደ ኔትወርሺፕ የሚቀይረው። ነገር ኮሚኒቲ አሁን ቪ ላይ ቻይና ላይ ሌሎችን ቦታዎች ላይ ልንሰራ የምናስባቸው ነገሮች ገንዘቡን ጀሬት ያደርጉልን ብለን እናስባለን። ጀሬት በሚደረግበት ሰዓት ከሜዲያ ከፖድካስቱ ጀሬት የሚደረጉት ገንዘቦችን የኮሚኒቲ ሜምበሮች እንዲጠቀሙ እነዛ ኮይኖች ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያንን ኮይን ወደ ኤሪያ መቀየር ይችላሉ። ያንን ኮይን ወደ ተለያዩ ኮሚኒቲ ለሚሰጣቸው ሰርቪሶች መጠቀም ይችላሉ። የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ ሰባ ሰባት በመቶ የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ እደን ገረመው። ሳምንት ቢያንስ ለተወሰኑ ቀናት ከቤት ሆኖ መስራት እየተለመደ የመጣ አዲስ አሰራር ይመስላል። ሆኖም በአንዳንድ የአሜሪካ ግዛቶች የሚገኙ ቀጣሪዎች ከቤት ሆኖ በመስራት ጉዳይ ላይ ከሌሎች የተለየ እይታና አመለካከት አላቸው። በዚህ ጉዳይ ላይ ዶራ ማኳር ያደረሰችን ዘገባ ስመኝሽ ቆየ ታቀርብልናለች። በአሜሪካ ከቢሮ ውጭ ሆነው ከርቀት በሚሰሩ ሰራተኞቹ ብዛት የኮሎራዶ ግዛት ቀዳሚውን ስፍራ ይይዛል ነጥብ 37.3 በመቶ የሚሆኑ የግዛቱ ነዋሪዎች ቢያንስ አንድ ወይም ሁለት የስራ ቀናትን ከቤታቸው ሆነው ይሰራሉ የሜሪላንድ 37 ከመቶ ነዋሪዎች የማሳቹሴትስ 66.4 ከመቶ ነዋሪዎች የኡታ 36 ከመቶ ነዋሪዎች እና የዋሽንግተን ግዛት 34.8 ከመቶ ነዋሪዎችም እንዲሁ ከርቀት የሚሰሩ በመሆናቸው ግዛቶቹ በከፍተኛ ብዛት ከርቀት የሚሰራባቸው ስፍራዎች መሆናቸውን ሴሌክት ሶፍትዌር የተሰኘ ድህረ ገጽ ያወጣው መረጃ አመልክቷል። በአብዛኛው እውቀት ላይ መሠረት ያደረጉ ስራዎች የሚሰሩባቸው መስሪያ ቤቶች በርካታ ቁጥር ያላቸው ሰራተኞቻቸው ከርቀት እንዲሰሩ የመፍቀድ እድላቸው ሰፊ መሆኑን ሚያሚ በሚገኘው የፍሎሪዳ ዓለም አቀፍ ዩኒቨርሲቲ መምህር የሆኑት ራቪ ጋጀንድራን ያስረዳሉ። በተለይ በመረጃ ቴክኖሎጂ ፋይናንስ ትንታኔና ሌሎች ተመሳሳይ ስራዎች በሚታወቁ ግዛቶች በርካታ ሰራተኞቻቸው ከርቀት ሲሰሩ ልንመለከት እንችላለን የሚሉት ጋጀንድራን ኮሎራዶ፣ በብዛት መተግበሪያዎች የሚሰሩበት ኡታህ፣ እውቀትና ቴክኖሎጂን መሰረት ያደረገ ኢንዱስትሪ ለመፍጠር እየሞከረ ያለ እንዲሁም ቨርጂኒያ፣ ኒው ጀርሲ እና ሌሎች ተመሳሳይ አካባቢዎችም በአብዛኛው እውቀት ላይ መሰረት ያደረጉ ስራዎች የሚሰሩባቸው ናቸው ይላሉ። ጋጀንድራን እንደሚያስረዱት የዋሽንግተን ዲሲን ወጣ ያሉ አካባቢዎች የሚያካትቱት በሜሪላንድ ግዛት የሚኖሩ 37 ከመቶ ነዋሪዎች እና የቨርጂኒያ 32 ነጥብ 1 ከመቶ ነዋሪዎችም ከፌዴራል መንግስት ጋር ተያይዞ በሚያተኩሩባቸው እውቀትን መሰረት ያደረጉ ስራዎች ምክንያት በርቀት ሰራተኞች ዝርዝር ላይ ከፍተኛ ስፍራ ይዘዋል። ካሊፎርኒያ ግዛት ግዙፉ የቴክኖሎጂ ማዕከል ሲሊከን ቫሊ የሚገኝበት ማዕከል ቢሆንም ከርቀት የሚሰሩ ሰራተኞቹ ብዛት ግን ሀያ ዘጠኝ ነጥብ ዘጠኝ ከመቶ በመሆኑ በመጀመሪያዎቹ አስር ግዛቶች ውስጥ አልተካተተም። እውቀትን መሰረት ያደረጉ ስራዎችን የሚሰሩ በርካታ ሰራተኞች አብዛኛውን ጊዜ ከትላልቅ ከተሞች ወጣ ባሉ አካባቢዎችና ዳርቻዎች ላይ ይኖራሉ የሚሉት ጋጀንድራን እንደ ካሊፎርኒያ ባሉ ግዛቶች የርቀት ሰራተኞቻቸው ብዛት ሰላሳ ከመቶ ሆኖ ቢመዘገብም እንደ ሳን ሆዜና ሳን ፍራንሲስኮ ባሉ ከተሞች ግን እስከ ስልሳና ሰባ ከመቶ ሊደርስ እንደሚችል ያመለክታሉ። በገጠራማዎቹ አካባቢዎች ደግሞ ይህ ቁጥር ከሰላሳ በመቶም ያነሰ ሊሆን ይችላል። በቴክኖሎጂ ዙሪያ የሚሰሩ እንደ መረጃ ቴክኖሎጂ እና የኮምፒውተር ፕሮግራም ቀማሪዎች የመሳሰሉ ሰራተኞች ከርቀት ሆኖ መስራትን በቀላሉ በመላመድ የመጀመሪያዎቹ ናቸው። ቀስ በቀስ ግን ዝርዝሩ ሰፋ የሚሉት ኒውዮርክ በሚገኘው ፖሊቴክኒክ ኢንስቲትዩት ውስጥ የማኔጅመንት መምህር የሆኑት ቲሞቲ ጎልደን ናቸው። በተለይ ከኮቪድ-19 ወረርሽኝ በኋላ ከቴክኖሎጂ ውጭ ያሉ ሌሎች የስራ አይነቶችም በርቀት ሆኖ የሚሰራበትን ሂደት ቀስ በቀስ እየተላመዱ መጡ፣ የሚሉት ጎልደን የአስተዳደር ስልኮችን የማስተናገድ እና መረጃዎችን የመሰነድ ስራዎችን የሚሰሩ ሳይቀሩ ከቤት መስራትን እየተላመዱ እንደመጡ ያስረዳሉ። እነዚህ ሰራተኞች ስራቸውን ኩባንያ ውስጥ በአካል መገኘት ሳያስፈልጋቸው ሊሰሩና ቴክኖሎጂን በመጠቀም ከሌሎች የስራ ባልደረቦቻቸው እንዲሁም ከደንበኞቻቸው አሊያም ከሚያገለግሏቸው አካላት ጋር ሙሉ ለሙሉ ግንኙነት ማድረግ ይችላሉ ሲሉም ያስረዳሉ። ዝቅተኛ የርቀት ሰራተኞች ቁጥር ካላቸው ግዛቶች ውስጥ ሚሲሲፒ፣ ሉዚያና፣ ዋዮሚንግ፣ አርካንሳስ እና ሰሜን ዳኮታ ይገኙበታል። ግን በነዚህ ግዛቶች ውስጥም ቢሆን በከተማ ማዕከላት ውስጥ የሚኖሩ አብዛኞቹ ሰራተኞች ከገጠራማ አካባቢዎች በበለጠ በርቀት ሊሰሩ እንደሚችሉ ጋጀንድራን ያስረዳሉ። ጥናቱ እንደሚያሳየው ስልሳ ሶስት ከመቶ የሚሆኑ የአሜሪካ ሰራተኞች ከርቀት ሰርተው አያውቁም። ሆኖም ጋጀንድራንም ሆኑ ጎልደን እንደሚሉት የኮቪድ-19 ወረርሽኝ አሜሪካውያን ስራቸውን የሚያከናውኑበትን መንገድ በቋሚነት ለውጦታል። ሙሉ ለሙሉ ከርቀት ወይም ከርቀትና ከስራ ቦታ አደባልቆ መስራት አማራጭ መሆኑን ይቀጥላል የሚሉት ጎልደን ሁለቱም የስራ ቦታ አማራጮች ለአሰሪዎችም ሆነ ለሰራተኞች ጥቅሞችም የሚሰጥ ለውጤታማነትም ተቀባይነት ያላቸው የስራ አማራጮች ሆነው ተቀባይነት አግኝተዋል ይላሉ። ጋጀንድራንም አብዛኞቹ ተቋማት በተለይ እውቀትን መሰረት ያደረጉ ሰራተኞች በሚበዙባቸው የስራ ቦታዎች በርቀትና በስራ ቦታ ሆኖ መስራትን በማፈራረቅ ስራን ማከናወን የሚቻልበትን መንገድ ይበልጥ የሚቀበሉትና የበለጠ ተግባራዊ የሚያደርጉት ሁኔታ ይመስለኛል ሲሉ በጎልደን ሀሳብ ይስማማሉ። ምናልባትም ሶስት ቀን ከመስሪያ ቤት ሁለት ቀን ከቤት ወይም ሶስት ቀን ከቤት ሁለት ቀን ከመስሪያ ቤት መስራት አዲሱ ልምድ ሆኖ ይቀጥላል። በዶራ ማኳር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል ቀውስ ባየለባቸው ቀኖች ፊልሞቻችን ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ ተመልካቾቻችን፣ ከአሜሪካ ድምፅ ተስራቸው የሚቀርብላችሁ የጋቢና ቪ መሰናደው ተጠናቀቀ። አብራችሁን ስላመሻችሁ አብዝተን እናመሰግናለን። በዝግጅታችን ላይ አስተያየት ወይም ጥያቄ ቢኖራችሁ የቪ አማሪክ ፌስቡክ ገጽ ላይ ለጋቢና ቪ እያላችሁ አድርሱን። የደንገረመው መሰናደው መምራት የለሳስማረ ደግሞ በድምፅና ምስል ምህንድስና ነው። አብረናችሁ ነበርን። ደህና ደሩ።